በተደበርሱ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በሃያ ሁለት በሃያ አምስት ና በሰላሳ አንድ ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ መጋቢት 18 2013 ዓ ም ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ክርክር ይዘናል። በዚህ ምሽት ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት ሰላሳ ዓመታት የተሰሩ በሙሉ መሰረተ ልማቶች ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድመዋል አፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ ሳውዝ አፍሪካ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው ከኢትዮጵያ ግን የወጣ የነበረው ከዳሃው ህዝብ እየተዘረፈ ነበር ኤርትራ እኮ ህወሀት ታርጌት ነበረች አቶ ዮሐንስ አብርሃ ከቶሮንቶ ካናዳ ዶክተር ዮናስ ብሩ ከዋሽንግተን ዲሲ ዶክተር በረሃ ሀብተ ጊዮርጊስ ከአትላንታ ናቸው ሶስቱ ወገኖችን የወከሉ ተሳታፊዎች በወቅታዊና በአነጋጋሪ ጉዳዮች ላይ የያዙት ጠበቅ ያለ ክርክር ቅምሻ ነው። አብረውን ያመሻሉ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ዓለም አቀፉ ማህበረሰብ በጋራ በመተባበር ገበያቸው አነስተኛ ለሆኑ ሀገራት ጸረ ኮቪድ 19 ክትባት እንዲለግሱ የዓለም የጤና ድርጅት ደብሊዩ ኤችኦ ዲሬክተር ተማጽኖ አቀረቡ። ዲሬክተሩ ዶክተር ቴድሮስ አዳህኖም ተማጽኖን ያቀረቡት በአሁኑ ሰዓት ድርጅቱ ለማሰራጨት ባቀደው የኮቫክስ ፕሮግራም አስር ሚሊዮን ክትባት እንደሚያስፈልግ በመግለጽ ነው። አርብ ዕለት ጄኔቫ ውስጥ በሰጡት ጋዜጣዊ መግለጫ ላይም ኮቫክስ ክትባቶቹን ለማሰራጨት ዝግ የተዘጋጁ መሆኑን ገልጸው ነገር ግን የሌለን ነገር ልናሰራጭ አንችልም ብለዋል። ስለዚህም ገበያቸው ከፍተኛ የሆነ አገራት የኢኮኖሚ አቅማቸው አነስተኛ ለሆኑ አገራት መለገስ አለባቸው ብለዋል። አስር ሚሊዮን ብዙም በቂም አይደለም ብለዋል። በሌላ የኮቪድ አስራ ዘጠኝ ወረርሽኝ ዜና ጸረ ኮቪድ አስራ ዘጠኝ ክትባት በሁሉም የእድሜ ክልል ላይ ለሚገኙ በሚገባ መስራቱን ለማረጋገጥ የዩናይትድ ስቴትስ ተመራማሪዎች ለሕጻናት የሚሆን ክትባት በማበልጸግ ላይ ይገኛሉ። የመጀመሪያውን የፋይዘር የሙከራ ክትባትም የዘጠኝ ዓመት መንትኞችን በመከተብ ጀምረዋል። ውጤቱ ከታወቀ በኋላ ቀጣይ እርምጃዎችን ይፋ እንደሚያደርጉ ተመራማሪዎቹ ገልጸዋል። ከሃያ አምስት ዓመታት በፊት እንደ አውሮፓውያን አቆጣጠር በ1994 ዓ ም ስምንት መቶ ሺህ ሰዎች ያለቁበት የሩዋንዳው የዘር ፍጅት ሲፈጸም የፈረንሳይ መንግስት በዝምታ ሲመለከት መቆየቱንና ጥቃቱን ለማስቆምም የተንቀሳቀሰው ዘግይቶ መሆኑን የፈረንሳይ የምርመራ ኮሚሽን ሪፖርት አስታወቀ። ኮሚሽኑ በዚሁ ሪፖርቱ በዘር ፍጅቱ ውስጥም ሆነ በሩዋንዳ የቱሲ ማህበረሰብ ላይ ለተፈጸ መው ዘግናኝ ድርጊት የፈረንሳይ እጅ ስለመኖሩ የሚያሳይ መረጃ የለም ብሏል። ፈረንሳይን በወቅቱ ይመሯት በነበሩት ፕሬዚዳንት ፍራንሷ ሚትራንድ የስልጣን ዘመን የሩዋንዳን የዘር ጭፍጨፋ ለማስቆም በቂ ጥረት አላደረጉም በሚል በከፍተኛ ሁኔታ ወቀሳና ትችት ሲቀርብበት ቆይቷል። በዚህ ጉዳይ ላይ ምላሽ ለማግኘት የአሁኑ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እንደ አውሮፓውያን የቀን አቆጣጠር በ1919 ዓ.ም አስራ አምስት አባላት ያሉት የምርመራ ኮሚሽን አዋቅረው ሪፖርቱን በመጠባበቅ ላይ ነበሩ። ኮሚሽኑም ከ መቶ ዘጠና አመተ ምህረት ም የዘር ጭፍጨፋው እስከተፈጸመበት እስከ 994 ዓ ም ድረስ በነበረው ሁኔታ ላይ ለሁለት ዓመታት ምርመራ ሲያደርግ ቆይቶ ውጤቱን ለፕሬዝዳንቱ አቅርቧል። ሪፖርቱም በወቅቱ በሩዋንዳ ቱትሲዎች ላይ ለተፈጸመው የዘር ማጥፋት ጭፍጨፋ ከባድ ኃላፊነትን ትሸከማለች ይላል። ፈረንሳይ ፖለቲካዊ ተቋማዊ ምሁራዊ ስነ ምግባራዊና የሞራል ከባድ ኃላፊነቶችን ባለመወጣት እንዳላይ ያልፋለች ማለቱንና ፈረንሳይን ተጠያቂ ማድረጉን የፕሬዝዳንት ማክሮን ቢሮ ኃላፊዎች የገለጹ ሲሆን፣ ሆኖም ሪፖርቱ የዘር ማጥፋት ፍጅቱ ከተጀመረ በኋላ ፈረንሳይ የጦር መሳሪያ ለሩዋንዳ ስለማቅረቧ የተገኘ ምንም አይነት መረጃ የለም ብሏል። የሩዋንዳ መንግስት ስለ ሪፖርቱ ትላንት ባወጣው መግለጫ ፈረንሳይ በጭፍጨፋው ወቅት ምን አይነት ሚና እንደነበራት የጋራ መግባባት ላይ ለመድረስ የሚያግዝ አንድ ጠቃሚ እርምጃ ነው ብሎታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሚያንማር ተቃውሞ ላይ ዛሬ ዘጠና ሰዎች ተገደሉ። የአይን እማኞች እንደተናገሩት የዴሞክራሲ አቀንቃኝ ሰልፈኞች ላይ መፈንቅለ መንግስት አካሂዶ ስልጣን የያዘው ወታደራዊ ቡድን በወሰደው የኃይል እርምጃ በተለያዩ የከተማው ክፍሎች ሰዎች ተገድለዋል። ዛሬ የተሰማው የሟቾች ቁጥር ወታደራዊ ቡድኑ ስልጣኑን ከያዘበት የካቲት አንድ ሁለት ሺ ሀያ አንድ አመተ ምህረት ጀምሮ የመጀመሪያውና ከፍተኛው ነው ተብሏል። ከሚያንማር የሚወጡ ዘገባዎች እንደጠቆሙትም ማንዳ ላይ በተባለች ከተማ የአምስት አመት ታዳጊን ጨምሮ ሀያ ሶስት ሰዎች ሲገደሉ ተገደሉ ያንጎ በተባለች ከተማ ደግሞ ከፖሊስ ጋር በነበረ ግጭት 24 ሰዎች ተገድለዋል። የመንግስት የጸጥታ አስከባሪዎች ዛሬ በተመሳሳይ በሌሎች ከተሞች ዜጎችን መግደላቸውን የሚያረጋግጡ መረጃዎች እየወጡ ነው። አንድ ነዋሪ እቤታችን ውስጥ ብንቀመጥ እንኳን ልክ እንደ ወፍና ዶሮ እየገደሉን ነው ብለዋል። ግብጽ ካይሮ ውስጥ አንድ ህንጻ ተደርምሶ አምስት ሰዎች ህይወታቸው ሲያልፍ ሀያ አራቱ ደግሞ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። አስር ፎቆች ከነበሩት ፍርስራሽ ውስጥ ተውጠው እስካሁን ያልወጡ ብዙ ሰዎች መኖራቸውን የአይን እማኝ ለሮይተርስ የዜና ወኪል ገልጿል። የእርዳታ ሰራተኞች በህይወት የተረፉ ሰዎችን ለማዳን ርብርብ እያደረጉ ነው። ለህንጻው መደርመስ ምክንያት ምን እንደሆነ እስካሁን የታወቀ ነገር የለም። አድማጮች ለዜናው የተመደበው ሰዓት እዚህ ላይ አበቃ። ከቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ጽዮን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13763 ኪሎ ኸርትዝ፣ በ25 ሜትር ባንድ በ12040 ኪሎ ኸርትዝ፣ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 18 2013 ዓ ም ምሽት ፕሮግራም ነው። የተከበራችሁ አድማጮች የስርጭት ሞገዶች ማስታወሻ አለኝ። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት በአማርኛ በአፋን ኦሮሞና በትግርኛ በየዕለቱ ከምሽቱ ሁለት ሰዓት ተኩል እስከ ምሽቱ አራት ሰዓት ተኩል የሚያሰራጫቸውን መደበኛ ፕሮግራሞች ከነገ እሁድ መጋቢት 19 ጀምሮ የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ርስ እንዲሁም በ25 ሜትር ባንድ በ11610 እና በ15070 ኪሎ ርስ ይሆናል። ከምሽቱ ሁለት ሰዓት የሚጀምረው ጋቢና የወጣቶች ፕሮግራማችንን በ19 ሜትር ባንድ በ15660 ኪሎ ርስ እንዲሁም በ25 ሜትር ባንድ በ11610 ኪሎ ርስ ላይ ልታገኙ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም በቀጥታ ልታደምጡን ትችላላችሁ። አሁን ወደ ምሽቱ የመጀመሪያ ቅንብር ላሻግራችሁ። ክርክር ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና በአነጋጋሪ ርዕሶች ዙሪያ የያዙት ጠበቅ ያለ ክርክር ነው። ተከታዩ ትግራይ ክልል ውስጥ ያለውን እንዲሁም ኢትዮጵያ የምትገኝበትን አጠቃላይ ሁኔታና ኤርትራን ጨምሮ እያወዛገቡ ያሉ ጉዳዮች ተነስተዋል። በተከታዩ ክርክር ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ለፓርላማው ባሰሙት ንግግር የተነሱ ጉዳዮችን ጨምሮ ሰሞኑን እየተስተዋሉ ያሉ ሁኔታዎችም ይፈተሻሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተሳታፊዎቹ ራሳቸውን ያስተዋውቁና ወደ ክርክራቸው እንዘልቃለን። አመሰግናለሁ። ካናዳ ነው ያለሁት። ዮሐንስ አብርሃ ይባላለሁ። ጠቅላይ ሚኒስቴር ሰራተኛ ነበርኩኝ ላለፈው አስራ ዘጠኝ አመታት በዋናው መስሪያ ቤትም በውጭ ላለ ኤምባሲዎችም በፓሪስ እና በብራሲል ሰርቻለሁ። አሁን ውጭ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራው እገኛለሁ። በርሄ ሀብተጊዮርጊስ እባላለሁ። ትውልድ ሀገሬ ኤርትራ ያደግኩበት ኤርትራ በኮሌጅ ደረጃ እና ከዛ በኋላ ስራ ኢትዮጵያ ረጅም አመታት ቆይቻለሁ። ከዛ በኋላ ወደ አሜሪካ ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ሰራ ነበር። አሁን ጡረተኛ ነ የሆነ ሩ ባላለው ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዘን ፕሮግራም የሚል በመቶ ዘጠና ሀገር ላይ የሚካሄድ የኢኮኖሚ ማነፃፀሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ የሰራ ነበር። አሁን በብዛት በዚህ በኢትዮጵያ ዳያስፖራ ስራ ላይ ነኝ፣ የምሳተፈው በዛ ላይ ነው። አሁን በቅርብ ጠቅላይ ሚኒስተሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ። አመሰግናለሁ። እንግዶቼ ሦስታችሁንም በሰሞኑ ወቅታዊ ጉዳዮች እንጀምራለን። ወደኋላም መለስ ብለን አንዳንድ መሰረታዊ ጉዳዮች እናዛምዳለን። ይበልጡንም ደግሞ በክርክሩ መቋጫ ለአካባቢው ሕዝብ ቀጣይ ህይወት ይበጃል አብረው ያኗኑሯል የሚለው ሀሳብ ላይ የበኩላቸውን እንድትፈነጥቁ እድል ሰጣችኋለሁ። የትግራይ ቀውስ ጋር የተዛመዱ ልዩ ልዩ ርዕሰ ጉዳዮች እናያለን። አጠቃላይ የኢትዮጵያ ወቅታዊ ሁኔታ፣ የዩናይትድ ስቴትስን ሰሞንኛ ጥረት እንዲሁም ኤርትራን የሚመለከቱ ጉዳዮች ያካትታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ያሰሙትን ንግግር መነሻ እናደርግ። በወቅታዊው የኢትዮጵያ ይዞታም ሆነ በትግራይ ባለው ቀውስ እንዲሁም በአጠቃላይ የአካባቢው ጉዳይ ላይ ጠንከር ጠንከር ያሉ አስተያየቶች ሰጥተዋል። እስካሁን ሲዘገቡ የነበሩ ሪፖርቶችም ላይ ትችቶችን አቅርበዋል። ቀጣዩንም መሆን አለበት የሚሉትን ለሀገራቸውም ለአካባቢ ይበጃል ያሉትን ሀሳብ አቅርበዋል። ንግግሩን የመስማት እድል ገጥሟችሁ ከሆነ ከጠቅላላ ሀሳባችሁ ልነሳና አንዳንድ የተመረጡ ድምፆችን ሊያነጋግሩ የሚችሉ ሀሳቦችን አሰማችኋለሁ። አቶ ዮሐንስ ቅድሚያውን እድል አዳም ያለው በርከት ያለ ነገር ማንሳት ይቻላል። ከጠቅላይ ሚኒስትሩ ንግግር የተወሰኑትን ነገሮች ለማንሳት ጠቅለል ያሉትን አንደኛው ምናልባት ከዚህ በፊት አልተደረገም፣ አልሆነም፣ አልተፈጸመም ሲባል የነበረ ነገር አንድም፣ ሁለትም ሶስትም ነገሮች በግላጭ ያመኑበት ነበረ በፓርላማው እኛ በጣም ትልቅ የሆነ ግጭት ተፈጽሟል የምንለው ነገር ጠቅላይ ሚኒስትሩ እጅጉን አውርደው በጦርነት ወቅት ሊያጋጥም ነገር እንደሆነ አድርገው ያቀረቡበት የነበረ ነው። አጀማመሩ በተመለከተ ጦርነቱ አጀማመርም እንደዚሁ ከመጀመሪያ ጀምሮ ሲዋሽ የነበረውን ውሸት ተመልሶ በፓርላማውን የሰማንበት ነው ጦርነቱ የተጀመረው የሰሜን ሕዝብ ስለተነሳ ነው የሚለው፣ ሁኔታው ሌላ ነው። እንደሚታወቀው ጦርነቱ የሰሜን ሕዝብ ስለተነሳ አይደለም የተጀመረው የሁለት ዓመታት ከዛ በላይም ዝግጅት የተደረገበት ጦርነት በዛኛው ማታ ጦርነት ተጀመረ በተባለበትም የትግራይ አመራሮችን ለማሰር የመጣ ኃይል ተመቶ የተመለሰበት ስለነበረ ማን እንደጀመረው ግልጽ ነው። የዶክተር አብይ መንግስት ነው የጀመረው ጦርነቱ። ይህ ምንም ለማስተባበልና እንደገና ለመዋሸት ተችለዋል ብዬ ነው ወስደው በፓርላማው። ሌሎች ግን በርከት ያሉ ነገሮች አሉ። ወደ ዝርዝር ልገባ ከሆነ ላስፈጭ፣ ካልሆነ ግን በኋላ ልመለስ። ምን ያነሳለ። አመሰግናለሁ አቶ ዮሐንስ። በአጭሩ ልክ እርሶ እንዳደረጉ ሁላችሁንም እንዲሁ ድል ሰጥና ያነጋግሩ የሚችሉ ግራና ቀኝ የሚታያቸው ሀሳቦችን ከእሳቸው ድምጾች የተወሰኑትን እናነሳለን። ዶክተር ዮናስ የእርሶ ነው እድሉ። በንግግራቸው ይዘት ከታዘቡት እስከዛሬ ለነበሩት ክርክሮች ትርጉም አለው ፋይዳ ያለው የሚሉት ነገር ሚቃለ እሺ በጣም አመሰግናለሁ። መቼም የአሁኑ ቀውስ ወይም ጦርነት ማናነሳው እንዴት ተነሳ የሚለው ብዙም የሚያጨቃጭቅም ግራ የሚያጋባም አይደለም፣ ግልጽ የሆነ ነገር ነው። የትግራይ አመራሮች በግልጽ መጥተው ፕሪኤምፕቲቭ የሆነ አክሽን ነው ብለው በቴሌቪዥንም በቪዲዮም የሚያስተላልፉባቸው መልእክቶች አሉ። በእንግሊዝኛው ፕሪኤምፕቲቭ ማለት እንግዲህ ከመቀደማችን በፊት እንቅደም ብለን እኛንን ጦርነቱን የጀመርነው ነው ከዛም አልፎ የአሜሪካን ሴክሬታሪ ኦፍ ስቴት ሚስተር ማይክ ፖምፔዮ የቲፒኤልኤፍ ወይም ህወሀት ጦርነቱን እንደጀመረ ህይወት እንዳጠፋ የሚያሳዘን ጉዳይ እንደሆነም የተናገሩበት አለ ግን ደግሞ ከዛም ወደኋላ ተመልሰን ያ ትሪገር ፖይንት ነው ያ የተጫረበት ነው ሆኖም ግን ከዛ በፊት ያሉ ብዙ ቅድመ ሁኔታዎች አሉ የሚለው ውስጥ በምንገባበት ጊዜ ደግሞ ግልጽ በሆነ መንገድ ጠቅላይ ሚኒስትር አብይ ስልጣን ከያዙበት ጊዜ ጀምሮ ህወሀት ያደርጋቸው የነበሩት ዝግጅቶች ላይን ባይ ላይን ተራ በተራ ከነቅደም ተከተሉ ማቅረብ ይቻላል። በዚህም ላይ እድል ከሰጠኝ ያስቀጠም እንችላለን። ይሄንን አባባል ግን የኢትዮጵያ መንግስት ነው የጀመረው ብሎ ማለት ታሪክን ሪቫይዝ ከማድረግ በላይ አይ ቲንክ ትክክለኛ ያልሆነ አቀራረብ ነው። ለዛም እንዳልኩት መረጃዎች አሉ ራሱ እየተላለፉ መልካም። ብዙ የሚያነጋግሩ ሀሳቦች ስላሉ ቶሎ ቶሎ እንድትቀባበሉ በተቻለ መጠን አጠራ አጠር አድርጋችሁ ብትመልሱ። ዶክተር በርሄ ወደ እርሶ ነው የምመጣው። እርሶም የጠቅላይ ሚኒስትሩ ንግግር የመስማት አጋጣሚ ከነበረዋል? አዎ ሰምቻለሁ። በየአቅጣጫው የተሰነዘረው ትንትናም ሳይሆን የፕራይም ሚኒስተሩ ቃል ነው ብለው አሳስተው የሚያቀርቡ ብዙ አይቻልም እና ይሄ ስዕሉ በቀላሉ የሚያሳይ ነው። ለምሳሌ እኔ እንደሰማሁት ጠቅላይ ሚኒስትሩ ያሉት ኤርትራ የኢትዮጵያ ፌዴራላዊ ሰራዊት ይዞት ከነበረ ቦታ ስለለቀቀ የሀገሩ መከላከያ ኃይል ቦታ ለመያዝ ተንቀሳቅሶ አንዳንድ ቦታዎችን ቫኬትድ የሆኑት ቦታዎችን ይዘዋላሉ እና ይሄ የራሱን ድንበር ለማስከበርም ገሩን ለመከላከል ነው ከዚህ ጋር አብሮ የሚሄደው ምንድነው? ኤርትራ እኮ የህወሀት መንግስት ታርጌት ነበረች ለስንት ዘመናት በፍርድ የተወሰነውን በኮሚሽን የቴሪቶሪ ባድመ ውሳኔ የተሰጠበት በፍርድ የተወሰነውን ቦታ ሰራዊቱ ከዛ አይወጣም ብለው ኢትዮጵያ ፌዴራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሸጋገር፣ ሰዎቹን ለመለወጥ የሚፈልግም ምንም አድርግ አትችልም ብለው ከልክለው ፌዴራል መንግስት ሆስተጅ ሆኖ የነበረበት ጊዜ ነው እና የትግራይ ሰራዊት ደግሞ ኤርትራን ለማጥቃት ቀደም ብሎ ባወጣው መመሪያ መሰረት የታላቋ ትግራይ ፌዴሬሽን ለመመስረት ኤርትራን ለመውረር በግዛቱ ስር ለማስገባት በጽሁፍ ያወጣው ያንን ህልም ለመተርጎም ሲቃዥ የነበረ አካል ነው እና አሁን ይሄ ደግሞ የመጣው ኢትዮጵያ ማዕከላዊ ፌዴራላዊ መንግስት ብቻ አይደለም፣ የዚሁ ጥቃት ተጎጂ የሚሆነው ኤርትራን ታርጌት ውስጥ ነች። አይታችሁታል። ሚሳይል ተተኩሰዋል። አስመራ ድረስ እንትን መጥተዋል ብ ብለዋል እና ያ የተወሰደው እርምጃ አውቆ ራሱን ለማሳበድ የሚፈልግ ሰው ካልሆነ በስተቀር ወይ መንግስታት ሌላ አልቴሪየር የሆነ ሞቲቭ ያላቸው ካልሆኑ መስተቀር ሲሉ በጣም ክሊየር ነው መጥቶ ኤርትራን ወሮ አገሪቷንም ደምስሶ ካላጠፋ መንቀሳቀስ አትችሉ ማለት ነው። ሚሳይል ተኩሰዋል። ዝግጅቱ በሙሉ እዛ የነበረው ኤርትራን ለማጥፋት ነው። ይህን የታወቀ ነው። እና የኤርትራ መንግስት የወሰደው እርምጃ በጣም በጣም የተቆጠበና ከሁኔታው ጋር አብረው የሚሄድ ነው። ራሱን ለመከላከል ነው፣ ደግሞ ጠቅላይ ሚኒስትሩ እንዳሉት። ሌሎች ግን ምንድን ነው ያሉት? የኤርትራ ሰራዊት ኢትዮጵያ ውስጥ መግባቱ ተቀብለውታል። የት ቦታ ደረሰ እንደሆነ ምናምን የሚባል ነገር የለም። እና ይሄ አሁን ምንድነው የሚያሳየን? ፕሮፓጋንዳ አንድ መሳሪያ ነው ከሚለው ዘይበ አብሮ የሚሄድ እንቅስቃሴ ነው። አይሮፕላን መውደቁንም ብዙ ነገር መደረጉን እንሰማለን። ይህም ከሱ ጋር አብሮ ነው። እኔ ስለሱ እንኳን መናገር አልፈልግም። ስቱ ማች። መልካም አቶ ዮሐንስ፣ ወደ እርሶ ከመመለሴ በፊት ቅድም ቃል በገባሁት መሰረት የጠቅላይ ሚኒስትሩን አንዳንድ ድምፆች እያሰሙ በየበኩላችሁ የምትሰጡትን አስተያየት እናካል ጠቅላይ ሚኒስትሩ በንግግራቸው ካቀረቧቸው ዝርዝሮች ውስጥ አንዱ የተበደልነው እኛ መልሰንም የምንከሰሰው እኛንን ሲሉ ይወቅሳሉ። ሁለተኛ ጊዜ ጫንቃኝ ተገርፌ ልብሴን መገፈፌ ይላል ያገሬ ሰው። ይሄ ሁሉ በደል ደርሶብን የሀገር ኢኮኖሚ የሚያናጋ አገር የሚያዋርድ ስራት ስለዘብቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛን ወንጀለኛ ለማድረግ ትበት ይጠበቃል። ይሄ አሳዛኝ ነገር ነው። የኔ እምነት ጦርነቱን እውነት አሸንፏል። ፕሮፓጋንዳውን እውነት ያሸንፈዋል። ችግር የለም የጊዜ ጉዳይ ነው። አቶ ዮሐንስ እንደሰሙት የተደረገው የፕሮፓጋንዳ ዘመቻ ነው፣ እሱም ቢሆን የጊዜ ጉዳይ ነው ይላሉ። ነገር ግን እንደተባለው ሳይሆን በደሉም የደረሰው በእኛ ላይ ነው ነው የሚሉት ጠቅላይ ሚኒስትሩ ምን ይላሉ? በጣም አመሰግናለሁ። ንግግሩ በጣም ግልጽ ነው። ለምን እንደዛ እንደተነገረም ግልጽ ነው። ጠቅላይ ሚኒስትሩ ለምን እንደዛ ብለው እንዳነሱ ከፈቀድክልኝ ወደዚህ ቀጥተኛ የሆነ ጥያቄ ምላሽ ከመስጠቴ በፊት አጀማመሩ ላይ ክላሪቲ ግልጽነት መኖር ስላለበት የተወሰኑ ነጥቦችን ላንሳ። በአጭሩ የእርስዎን መከራከሪያ ማቅረብ ይችላል። የምንጀምረው ከሁለት ሺህ አስራ ስምንት መጋድ ነው። ዶክተር አብይ ስልጣን ከያዙ ጊዜ ጀምሮ ትግራይ እና የትግራይ አመራሮች ላይ ሲሏቸው የነበሩ ነገሮች በሙሉ የትግራይ አመራሮች ላይ እና ትግራይ ሲሏቸው የነበሩ ሲያራምዱት የነበረ ነገር ጦርነት የሚጀምረው ከዛ ነው። መባረሩ የባለስልጣኖቹ መባረር ማለት ነው። ከዛ በኋላ በኢኮኖሚው ማዕቀብ ማድረጋቸው ትግራይ ላይ መንገድ ተዘግተዋል እንደምናውቀው ከአዲስ አበባ ወደ ትግራይ የሚሄደውን መንገድ። ከዛ በኋላ አንበጣ ሲመጣል አንበጣ መከላከያ ከልክለዋል፣ የኮቪድ መከላከያ ከልክለዋል፣ ሳብሲዲ፣ የበጀት ድጎማ ከልክለዋል፣ ሴፍቲኔት ፕሮግራም እንደዚሁ ከልክለዋል። ይህን ሁሉ ነገር ከተደረገ በኋላ ዝግጅት እንደነበረ የአማራ የጸጥታ ኃላፊዎች ሲናገሩ ነበር። ሁኔታው ካለፈ በኋላ ማለት ነው። በግልጽ ነው የተናገሩ። ተዘጋጅተን ቆይተናል ብለዋል። የኤርትራውን ስላነሱ ዶክተር በርሄ ፕሬዚዳንት ኢሳያስ ልዑክ ከመላካቸው በፊት ወደ አዲስ አበባ የተናገሯቸው ነገሮች ነበሩ። ግልጽ የሆነ ጌም ኦቨር የሚል ንግግር ተናግረው ነበረ። ጌም ኦቨር ማለታቸው ብቻ ሳይሆን በትግርኛ ፖለቲካዊ ፍጽቦ ብለዋል። የፖለቲካ እጥበት ማለት ነው። ኢትዮጵያ ውስጥ ህወሓት የሚባል ነገር እንዳይኖር ከትግራይ የሚወጣ ኤሊት እንዳይኖር እናጠፋለን ብለዋል። ምናልባት ኤርትራን በዛ በዛ ደረጃ ማጥቃትና ማጎሳቆል አስፈላጊ ሆኖ ከሆነ በሁለት ሺህ ማድረግ ይቻል አልነበረም። የሁለት ሺህ ጦርነት ጊዜ ማለት ነው። ይህን አልተደረገም። ክሊርሊ ግን ይሄ ጦርነት ሁለት ዓመት ሙሉ ምልልስ ተደርጎ በአዲስ አበባ እና በአስመራ መካከል በሁለቱም በፕሬዚዳንት ኢሳያስና ዶክተር አብይ መካከል እቅድ ታቅዶበት እቅድ መታቀብ ብቻ ሳይሆን አስፈላጊ ዝግጅት ተደርጎበት እንግዲህ ለአድማጮቹ አንድ እንትን ሰጣቸዋለሁ ራሳቸው እንዲመረምሩ ከአንድ ሺ ኪሎ ሜትር በላይ ነው በኤርትራና በትግራይ መካከል ያለው ድንበር አንድ ሺ ኪሎ ሜትር በላይ የተበተነውን የመከላከያ ሀይል በሁለት በሶስት ሰዓት ጥቃት የትግራይ ሀይል ጥቂት የሆነ የትግራይ ሀይል አጥቅቶ ጉዳት ፈጽሞበታል ብሎ ማለት ምንም አይነት ዝግጅት ሳያደርግ የኢትዮጵያ ሰራዊት የትግራይ ሀይል ስላጠቃ ደግሞ በሰዓታት ልዩነት በሁሉም ግንባሮች በምዕራብ፣ በደቡብ፣ በኤርትራ በሙሉ በአንድ ጊዜ ያን ያህል ሀይል አስገብቶ ጦርነት መክፈት የሚያስችልበት፣ እውነታው ግን ክሊር የሆነ ግልጽ የሆነ ዝግጅት ተደርጎበት እቅድ ታቅዶበት ትግራይን እስከ መጨረሻው ለማጥፋት የተደረገ ጦርነት ነው። ይህን ጦርነት ማን ሊጀምረው እንደሚችል ቅድም እንደገለጽኩት ፕሬዚዳንት ኢሳያስ ከዶክተር አብይ ጋር ሆነው የጀመሩት ጦርነት ነው። የሚጦርነት ብዬ ነው ምለው። ጠቅላይ ሚኒስትሩ ወዳነሱት ስገባ የተጎዳነው እኛ፣ የምንወቀሰው ደግሞ እኛ ብለዋል። እንግዲህ ትግራይ ውስጥ ባለፉት አምስት ወራት የሆነው ነገር ከተለያዩ ሪፖርቶች ሰምተናቸዋል። አምነስቲ ሪፖርት አውጥተዋል፣ ሲኤንኤን ሪፖርት አውጥተዋል፣ ፎረን ፖሊሲ ሪፖርት አውጥተዋል፣ ሂውማን ራይትስ ዎች ሪፖርት አውጥተዋል፣ የኢትዮጵያ የሰብአዊ መብት ኮሚሽን ራሱ ሪፖርት አውጥተዋል። እኛ ባለን መረጃ እዛ መሬት ላይ ያሉትም ሰዎች እንደሚሉት እስካሁን ከሀምሳ ሺህ በላይ የትግራይ ንጹሀን ዜጎች ተገድለዋል። የኢትዮጵያ መከላከያ ሰራዊት፣ የአማራ ሚሊሻ፣ የኤርትራ ሰራዊት እነዚህ ተቀናጅተው ይህንን ጉዳት አድርሰዋል። የሰው ሕይወት ነው እየጠቀስኩ ያለሁት ባለፉት አስራ ሰባት ዓመታት የትግል ዓመታት ትግራይ ያጣችሁ በወታደር ስልሳ ሺህ የሚሆን ነው። በአራት በአምስት ወራት ሲቪል ወታደር እየጠቀስኩ አይደለም። ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት ሰላሳ ዓመታት የተሰሩ በሙሉ መሰረተ ልማቶች ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድመዋል። ማን እንዳወደመው እኛ ትግራይ የትግራይ ልጆች እየተናገር ነው ያለም አይደለም። እዛ ያሉት የእርዳታ ድርጅቶች፣ የኢትዮጵያ ሰብአዊ መብት ኮሚሽን ወድመዋል ያወደሙት ደግሞ እነማን እንደሆኑ በግልጽ አስቀምጠዋል። የኤርትራ ሰራዊት፣ የአማራ ሚኒሻ ከዛ በኋላ ደግሞ የፌዴራል ኃይል እነዚህ የፈጸሙትን በደል ያለ ኢትዮጵያ ውስጥ ያውም ጭቦቱ እንዳይሰማ ተገድሎ ግድያው እንዳይሰማ ቶታል የሆነ ብሎክውት የግንኙነት መስመር በሙሉ ተዘግቶ ትግራይ ይህንን በደል እንዲደርሳት ተደርገዋል። መልካም ዶክተር ዮናስ ወደ እርስዎ ነው የምመጣው። የተደራረቡ ጥያቄዎች አንስቼ የቱንም ሳትመልሱ እንዳትቀሩ ጠቅላይ ሚኒስትሩ ባቀረቡት ንግግር ላይ፣ ቀደም ብሎ በቀረቡ ሀሳቦችም ላይ የበኩሎን መከራከሪያዎች ማቅረብ ይችላሉ። እድሉ የእርስዎ ነው። እሺ ጠቅላይ ሚኒስትሩ ባሉት ላይ ምንም ችግር የለኝም። ከአንድም ሁለት ወይም ሶስት አርቲክሎች በዛ ላይ ጽፌ ያለሁኝ እነዛን ነገሮች ትክክል መሆናቸውን የሚያሳዩ አሁን አቶ ዮሐንስ ያነሱት ነጥብ ላይ ከተመለሰን ጦርነቱ የተነሳው በሁለት ሺህ አስራ ስምንትም አይደለም ወደኋላ መለስ ብለን ሁለት ሺህ አስራ አምስትም ላይ መሄድ እንችላለን። የኢትዮጵያ ሕዝብ ከጥግ እስከ ጥግ የሕወሓትን አስተዳደር አንፈልግም ብሎ ተነሳ። የሕወሓት አስተዳደር በስልጣን ላይ በነበረበት ጊዜ እድል ነበረው የህዝቡን ችግር የመፍታት ሕዝቡ የሚጠይቀውን ሪፎርም የማድረግ ያ የባሰ መቶ በሁለት ሺ አስራ ስድስት በሁለት ሺ አስራ ሰባትም የተወሰነ እድል ነበረው። እንዲሁም የበፊቱ የውጭ ጉዳይ ሚኒስትር ሲናገሩ ይሄ ነገር ይዞን ሊጠፋ ነው፣ መመለስ አልቻልንም፣ የትግራይህንም ህዝብ ክደነዋል፣ ይሄ ነገር ወደ መጥፎ ቦታ እየሄደ ነው ባሉበት ጊዜም ስልጣኑን ይዞ መቆየት ፈለገ። ጠቅላይ ሚኒስትሩ አይደሉም የቲፒኤልኤፍን መንግስት ያወረዱት የኢትዮጵያ ህዝብ ነው። ይህን ነገር ደግሞ ያደረገበት ሁለት ምክንያቶች አሉ። የቲፒኤልኤፍ አስተዳደር ከመጀመሪያ ጊዜ ጀምሮ ከመሰራረቱ ጀምሮ የትግራይን የበላይነት ለመገንባት እና ሌሎቹን በእንግሊዝኛ ሎቲንግ አርምድ ሎቲንግ ነው ምለው አስገድዶ ትግራይን የማልማት ዘመቻ ነበር። ይህን ለመመልከት ደግሞ ይህ ያለ አማራ አለ ወይም የኢትዮጵያ መንግስት አለ ወይም ሲፒልስ አለ አይደለም። የሁለት ሺ አስራ ሰባት ና የሁለት ሺ ሀያ የወርልድ ባንክ ጥናቶች አሉ። ጥናቶቹ ምንድን ነው የሚሉት? ከአዲስ አበባ ቀጥሎ በሮድ ዴንሲቲ በኢንፍራስትራክቸር የመጀመሪያው መቀሌ ነች። በረሀብ ይሄ ሲቪር ፖቨርቲ በሚባለው መስፈርት ሲመለከቱት የወልድ ባንክ ትግራይ ውስጥ አምስት ፐርሰንት ነበረ። ሲቪር ፖቨርቲ ያለው ማለት በጣም የባሰበት ድህነት ያለው የአማራ ክፍል ውስጥ ሰላሳ አንድ በመቶ ነበረ። ይሄ እንግዲህ በአማራ ክፍል ውስጥ በኢትዮጵያ ካለው በፖፑሌሽን ፕሮፖርሽን የበለጠ ድሃ ነበር። በኦሮሞ ውስጥ 18 ፐርሰንት ነበረ። በደቡብ ህዝብ ወደ 28 ፐርሰንት ነበረ። በሌላም በኤነርጂ መስፈርት ሲመለከቱት ከአዲስ አበባ ቀጥሎ መቀሌ ነበረ። ይሄ ግልጽ የሆነ ነገር ነው። በአንደኛ በኩል የሌላውን ህብረተሰብ ንብረት ወደ ትግራይ ልማት የማዞሩ ግልጽ የሆነ ነገሮች ነበሩ። ከዛም ያልፍና ብዙ ጥናቶች ያሳዩት ምንድን ነው በቲፒኤልኤፍ አመራር ጊዜ ከሀገር እየተዘረፈ ይወጣ የነበረው ዶላር በአፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎቹን ሶስቶቹን የተመለከትክ እንደሆነ ኮንጎ ሪፐብሊክ፣ ሳውዝ አፍሪካ፣ ናይጄሪያን የተመለከትክ እንደሆነ ዝርፊያው የነበረው ከኦይል ከዳይመንድ ከጎልድ ከመሳሰሉ ማይኖች የሚመጣ ነበረ። ከኢትዮጵያ ግን የወጣ የነበረው ከዳሃው ሕዝብ እየተዘረፈ ነበር። ያ መሮት ነው የኢትዮጵያ ሕዝብ የተነሳው። ከዚም በኋላ ግን 2018 ላይ የመጣ እንደሆነ ጠቅላይ ሚኒስትሩ ሲመጡ፣ በእርግጥ ብዙ የትግራይ ተወላጅ ሰዎች ስልጣናቸውን አጥተዋል። ያ ደግሞ ትክክል የሆነ ፖሊሲ ነበር። ለምን ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ጠቅላላ ስልጣኑ የተያዘው በብዛት በትግራይ ሰዎች ነበረ። ሴኩሪቲ የተመለከትክ እንደሆነ ሚሊተሪ የተመለከትክ እንደሆነ አምስት ፐርሰንቱ የኢትዮጵያ ህዝብ የወከሉ ዲስፕሮፖርሽናሊ በብዛት በስልጣን ላይ ነበሩ። ይሄንንም ሌላው የኢትዮጵያ ህዝብ ድርሻ እንዲኖረው ጀስትስ ማምጣት የምትችለው ኢኳሊ ሪዲስትሪቢዩት በምታደርግበት ጊዜ ነው። ስለዚህ በዛን ጊዜ ስራችንን አስለቀቁን ማለት ድሮኛ በጠይትና በጉልበት ይዘነውን የነበረውን ፕሪቪሌጅ ነሱኝ ማለት ነው። እሱ በጣም የሚገርም ክርክር ነው የሚሆነው። ግን ከዛም ውጭ ምንድነው የተደረገው? ጠቅላይ ሚኒስተሩ ፖሊሲዎች አወጡ። ያወጧቸው ፖሊሲዎች በኢኮኖሚ በፖለቲክ፣ ሰላሳ ሺህ እስረኛ ለቀቁ፣ የመሳሰሉት ወዘተ ወዘተ። ከመጀመሪያ ሰላሳ ሺህ ፖለቲካ እስረኞች ለምን ተለቀቁ ብለው መጀመሪያ ወገዘው ትግራይ ኦንላይን ነው። ይሄ ደግሞ የምናቀው ቲፒኤልኤፍ አፈቀላጤ ነው። ከዛ በኋላ ኢኮኖሚውም ላይ ተቃውሞ ነበራቸው ፕራይም ሚኒስተሩ ያወጡት የነበረው በሞላ ሪፎርሙ በአለም ዙሪያና በኢትዮጵያኖች በጣም ሲቀደስና ሲወደስ ከላይ እስከታች የሚቃወመው የነበረው ማን ነው የቲፒኤልኤፍ ሀይል ነው ያ ደግሞ እስካሁን ድረስ የነበረውን ጥቅማችንን ወሰዳችሁብን ነው ከዛ አልፈው ዋና ዋና ስልጣናቸውን ወስደው ወደ ትግራይ ገቡ ትግራይ ሲገቡ ደግሞ ያደረጉት ምንድን ነው ራሳቸው የሚሉት ነው። ይሄ ሁለት መቶ ሀምሳ ሺህ ሚሊሻ ያሰልጥነናል እንኳንስ እናንተ ኢትዮጵያኖች ቀርና የሰብሰሃራን አፍሪካን እንደመሰሳለን የሚል እንትን ነበራቸው እና አሁን አቶ ዮሐንስ እቺ ትንሿ የትግራይ ሀይል እንዴት አድርጋ ነው ይሄንን ሁሉ አመጣች የሚለውን ነገር ሲያነሱ ከእውነታው ጋራ ትንሽ የሚቃረን ይመስለኛል። መልካም ከዛ ውጭ ግን እዚህ ላይ ያቆማለሁኝ። ከዛ ውጭ ግን ምንድን ነው አዎ በእርግጥ ብዙ የተፈጠሩ ግፎች አሉ በዚህ በጦርነቱ ጊዜ። እነዚህ ግፎች ግን በተወሰነ መልኩ በጣም ከሚያስፈልገው በላይ ይጋነኑ ነበር። ለምሳሌ የአምነስቲ ኢንተርናሽናል ዳይሬክተሯ ራሷ ሪትራክት አድርጋለች። በእርግጥ መጀመሪያ ላይ ሲወጣ ምንድን ነው የተባለው? ከሰባት መቶ ሀምሳ እስከ ሺህ አምስት መቶ ሰው አክሱም ላይ ከቤተ ክርስቲያን ውስጥ አውጥተው ገደሉ ነበር የተባለው እሱ ትክክል እንዳልሆነ አሁን የኢንተርናሽናል እንትኖች ሲገቡ ግልጽ አድርገዋል። የኢትዮጵያ ሂውመን ራይትስ ኮሚሽን ያለው ከመቶ በላይ የሚቆጠሩ ተገደሉ ነው። እና ብዙ መጣራት ያለባቸው ነገሮች አሉ። እኔ አሁን ያለውን ሁኔታ የኢትዮጵያ መንግስት የሚለውንም የቲፒኤልኤፍ የፕሮፓጋንዳ ማሽኖች የሚያወጡትን ነገር መቀበል አልፈልግም። ትክክለኛ መሆን ያለበት ምንድን ነው፣ ኢንተርናሽናል ኢንቨስቲጌሽን እየተጀመረ ነው። አም ሀፒ የኢትዮጵያ መንግስት ያንን ፈቅደዋል እንደ እኔ ቢሆን ትንሽ ቀደም ብሎ ቢፈቀድ ከዲሴምበር ጀምሮ መፈቀድ አለበት እያል በዛ ነገር ላይ ብዙ ስለነበረ እነዚህ ውሸቶችና ትርክቶች እኔ ሁለት ቪዲዮ ሼር ላደርጋችሁ እችላለሁ የትግራይ ተወላጆች ዝም ብላችሁ ውሸት ጻፉ ማንም እንትን አይለውም አስራ አምስት ወንድ ሬፕ አደረገኝ ብላችሁ የአንዷን ፎቶግራፍ ለጠፋችሁ ሁሉ አውጡ የሚል አንደኛዋ ሴትዮ ደግሞ በቪዲዮ የተላለፈው የውጭ ሰዎች ሲመጡ ፊታችሁን እና ልብሳችሁን ቀይ ለብሳችሁ ሬፕ ተደረግን እያላችሁ በሉ የሚል እንደነዚህ አይነት ትርክቶችና ፊክሽኖች የኢትዮጵያን ብቻ ሳይሆን የትግራይንም ሕዝብ ይጎዱታል። ምክንያቱም እውነቱ ሲወጣ ግልጽ የሚሆን ነገር ነው። መልካም የሚከታተሉ ሰዎችም ግራና ቀኝ መከራከሪያዎቻችሁን ሳይስቱ እንዲከታተሉ፣ ብዙ ጥያቄዎችም መመለስ እድል እንዲሰጣችሁ፣ ቀደም ብዬ እንዳሳሰብኩት በተቻለ መጠን ሰብሰብ ሰብሰብ አርጋችሁ አጠር አጠር አርጋችሁ ብትመልሱልኝ ደስ ይለኛል። አሁን ወደ ዶክተር በርሄ ልመለስ። ዶክተር በርሄ በንግግሩ ላይ ብቻ ሳይሆን ኤርትራን በሚመለከት በክስ ደረጃ የሚቀርቡትን በኋላ አነሳለሁ። ቀደም ብሎ በተነሱት ሀሳቦች ላይ መስጠት የሚፈልጉት ልመልስ እችላለሁ። ቅድሚያ ድል ስጦ ዶክተር ዮናስ ያነሱት ሀሳብ ያመጧቸው ነጥቦች በጣም በጣም ምደግፋቸው ነው ከእውነቱም ጋር የተቀራረቡላቸው ነው ምለው። ከዛ በተረፈ ግን በጣም እጅግ የሚዘገንላ ነገር ቢኖር ምንድን ነው ውሸት በሬ ወለደ ብሎ ማሳመን ይቻላል የሚለውን የናዚዎች አይነት ዘይበ ይዘው እናገርና እሱ ደግሞ በፕሮፓጋንዳ መልክ ብቻ እንዳይቀር ሌላ ደረጃ ደርሶ የነሱ ምን ልበላቸው ማነዘ የሚያደርጓቸው ከላይ ያሉት ይሄ በዚህ ደረጃ ላይ የሚያልቅ አይደለም። ይሄ ጉዳይ ትግራይ ማለት እንኳን አይችልም። የቲፒኤልኤፍ እና የኢትዮጵያ መንግስት ወይ ደግሞ የኤርትራ መንግስት ብቻ የሚመለከት አይደለም። ሌሎች ሀይሎች አሉ፣ ከኋላ ሆነው ሩቅ ቦታ ሆነው ይህን ነገር የሚጠመዘሱትና የሚዘውሩት፣ የእነሱ መልእክት ነው እየተፈጸመ ያለው። አንዳንድ ምስጢራዊ የሆኑ ነገሮች አሉ፣ ብዙ ትን የማይሉ ግን ለረጅም ጊዜ የተካሄደ ስለሆነ አሁን ደግሞ ከአንዳንድ ፐርሶናሊቲዎች የአሜሪካ መንግስት በምርጫ ምክንያት በዲሞክራቲክ ፓርቲ ተመርጠው የመጡት እነሱ ራይስና የመሳሰሉ ሌሎች ስልጣን ላይ መጥተው እንደገና ማንቀሳቀስ የጀመሩት የድሮ የሞተውን ሬሳ አንስተህ እንደገና መጨፈር ነው የሚሆነው፣ ነው የምለው። እና ይሄ ትንሽ ከበድ ያለ ነገር ነው። ምክንያቱም ከእኛ እንትንም ውጭ ነው፣ የሌላ ጥቅም ለመደገፍ ወይም ለማካበት ተብሎ የሚደረግ ነገርም ነው። ከኋላ ሆኖ ይሄንን የሚዘውር አካል አለ እና መሳሪያ ሆኖ ይሄንን የሚያገለግል አካል ደግሞ ነበር። ግሩ እዛ ላይ ነው ኮምፕሌክስ የሚሆነው። እና ይህ አካል ደግሞ ከኋላ ሆኖ ከኋላ ሆኖ በተለያዩ ድርጅቶች የሂዩማን ራይትስ ይላሉ የአምነስቲ ኢንተርናሽናል ላይ ምን ይላሉ? ሁሉም ዞሮ ዞሮ ተሳስረው የትልቁ በኋላ ሆኖ የሚዘውር አካል ተቀጣሪዎች ናቸው። የአውሮፓ ሀገሮችን ሳይቀሩ በዚህ አይነት ጥላ ስር ነው ማለት ያለብን እና በቀላሉ የሚታለፍ ነገር አይደለም ይሄ ነው ምለው። መልካም ዶክተር በርሄ እርሶ ጋር ልቆይና ምናልባት በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣቱን መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ቅድም አቶ ዮሐንስ ጠቅሰውታል። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። ይህም እርምጃ ተከትሏል። በሌላ በኩል በዓለም አቀፍ ተቋማት ቅድም የጠቀሷቸውን ጨምሮ በአክሱም ተፈጸመ የሚሉትን ከፍተኛ የሰብአዊ መብት ጥሰት የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበው። እና ምንድን ነው የእርሱ አስተያየት በዚህ ላይ? ክርክሩ በነገው ምሽት በራዲዮ ምስት ይቀጠላል። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። መልካም የሳምንት መጨረሻ እንዲሆን እመኛለሁ። ወደ ተከታዩ ዝግጅት ላሻግራችሁ። ጠቅላይ ሚኒስትር አብይ አህመድ ትግራይ ክልል ውስጥ ባለው ሁኔታ ኢትዮጵያ ምድር ላይ ባሉ የኤርትራ ወታደሮች ጉዳይ፣ እንዲሁም በሰብአዊ መብቶች ጥሰቶችና በሰብአዊ ሁኔታዎች ላይ ለተወካዮች ምክር ቤቱ በዚህ ሳምንት ማብራሪያ ሰጥተዋል አዳነች ፍስሐዬ እንግዳላት ጠቅላይ ሚኒስትሩ ባነሷቸው ነጥቦች ላይ የህወሀት ምላሽ ነው ያሏቸውን ሀሳቦች ያነሱበት ዝግጅት ይዛለች ቀጥሎ ይቀርባል ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ የኢትዮጵያ የህዝብ ተወካዮች ምክር ቤት አስራ አንደኛ መደበኛ ስብሰባ ላይ ተገኝተው በትግራይ ክልል ስላለው ፖለቲካዊ ወታደራዊና ሰብአዊ ሁኔታዎች ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ሲሰጡ የኤርትራ ወታደሮች በትግራይ ክልል መኖራቸውን ለመጀመሪያ ጊዜ በይፋ አምነው መቀበላቸው የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሁን በትግራይ ክልል መኖራቸውን ስላረጋገጡት የኤርትራ ወታደሮች ምን ብለዋቸው እንደነበረ ገልጸዋል። ኢትዮጵያ I confronted the prime minister with that question and he guaranteed to me that uh, they have not entered the uh, Tigrayan territory that the only area where they are is the area that corresponded to the disputed territory between the two countries that um, in the peace agreement was decided to give back to Eritrea so this was the testimony that was given to me by the prime minister when I confronted him exactly with that question የኤርትራ ወታደሮች በኢትዮጵያ ግዛት መኖራቸውን ማረጋገጫ የለኝም። እኔ በግሌ ጠቅላይ ሚኒስትሩን ጠይቄያለሁ። የኤርትራ ወታደሮች በትግራይ ግዛት እንዳልገቡ አረጋግጠውልኛል። አሁን እነሱ ያሉት ሁለቱንም ሀገሮች በሚያጨቃጭቀው በሰላሙ ስምምነት መሰረት ወደ ኤርትራ መመለስ ባለባቸው ቦታዎች ነው ብለውኛል። ጠቅላይ ሚኒስትሩን ስለ ጉዳዮች ስጠይቃቸው የሰጡኝ ቃለ ምስክርነት ይህ ነው። ጠቅላይ ሚኒስትር አብይ በምክር ቤቱ ካነሷቸው ነጥቦች መካከል አንዳንዶቹን በድምፃቸው በማሰማት አምባሳደር ፍስሐ አስገደሙን ጋብዘናል። አምባሳደር ፍስሐ በተለያዩ ሀገራት በአምባሳደርነት ያገለገሉ ናቸው። ጠቅላይ ሚኒስትር አብይ በትግራይ ክልል ስላሉት የኤርትራ ወታደሮች ያሉትን እንስማ። የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም አንቀበልም። ይህን የማንቀበለው የኤርትራ ስለሆን አይደለም። የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አደለም። አምባሳደር ፍስሐ ለዚህ ያላቸው ምላሽ፣ በጣም አመሰግናለሁ ስለ ጋበዛቸው። እንግዲህ ጠቅላይ ሚኒስትሩ አንደኛ ኤርትራ አልገባም አሉ። ዓለም አቀፍ ከፍተኛው ሲቪል ሰርቫንት የተባበሩት መንግስታት ዋና ጸሐፊ የጠቅላይ ሚኒስትሩን ወሬ ሰምተው ለጸጥታ ምክር ቤት ጠቅላይ ሚኒስትሩ አልገብም ብሎኛል አልገብም ብሎ መስክረዋል። ውሸት መሆኑ አሁን ከአራት ወር በኋላ አምነዋል። ቀደም ብለውም በጦርነቱ አንድም ሰው አልሞተም ብለው፣ አሁን ደግሞ በአደባባይ የተጎዳ ሰው አለ፣ የሞተ ሰው አለ፣ ጥፋተኞች ካሉም ካሉ ይጠየቃሉ ብለዋል። ቀስ በቀስ የዓለም ህብረተሰቡ ተገንዝበዋል። የዘር ማጥፋት ዘመቻ ተደርጓል በትግራይ ለብዙ ሺህ የሚቆጠሩ እህቶቻችን እናቶቻችን ተደፍረዋል፣ ስቃይ ደርሶባቸዋል። ጠቅላይ ሚኒስትሩ ድረስ ይደርሳል። ከዚች ለመውጣት ነው አሁን እንደገና እንደ አዲስ የዓለም ህብረተሰብን ለማወናበድ ሌላ ልበ ወለድ እየፈጠሩ ናቸው። ከፍተኛ የዓለም አቀፍ ህብረተሰብ የሚከታተለው ወንጀል በመንግስት የተሰራ ነው። የመንግስት መሪ ሆነው እስከቀጠሉ ድረስ ደግሞ ይጠየቁ። ከዚህ ጋር ተያይዘው ደግሞ እኛ ብቻ ሳንሆን የኤርትራ መንግስትም ቢሆን በትግራይ ህዝብ ላይ በደል የፈጸሙትን የኛ አይነት አመለካከት ነው ያለው ብለዋል። እና እስቲ በዚህ ስላይ ያሉት ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ሰራዊቱ ወንጀል ሰርቶ ከሆነም ህግ ፊት ሊያቀርባቸው ዝግጁ ነው ተሳምቷል ይላል። ይጋለጣሉ፣ ገና በህግም ይጠየቃሉ እና ይሄ ለእኛ አዲስ ነገር አይደለም። የዓለም ህብረተሰቡ ግን እየታዘባቸው ነው ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ወታደሮችን ወደ ትግራይ ስላስገባበት ምክንያት ገልጸዋል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት ሀያ ዓመታት የኢትዮጵያ ወታደር የነበረበት ምሽግ ለቃችሁ ሄዳችኋል። ቲፒኤልኤፍ ላለፉት ሀያ ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይህ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኪሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት የሚል መከራከሪያ አቅርበዋል። አምባሳደር ፍሳሀ እንግዲህ አንደኛ የኢትዮጵያ መንግስት ማንኛውም ሀይል የፈለገው የትግራይ መንግስት ይሁን የትግራይ ልዩ ሀይል ይሁን ወታደሩን ቢያጠቃ የፈለገው ቢሆን ሌላ ሀይል አምጥቶ የሚወጋውን ሀይል ይወጋል እንጂ አንዲት ሉዓላዊት ሀገርን ድንበር ተሻግሮ መጥቶ ሌላውን የውስጥ ሀይል አይመጣል። ነገር ግን እሱ አይደለም ጨዋታ። ሁለት አመት ተኩል የተዘጋጀ ፕሮጀክት ስለነበረ፣ የኤርትራ ሰራዊት ጦርነቱ ሲጀመር በሰዓታቶች ነው የትግራይን ከተሞች ያጥለቀለቃቸው ተዘጋጅቶ ነው የቆየ። ድሮኑ ከአሰብ ተዘጋጅቶ ነው የቆየ። ሁለተኛ የትግራይ መከላከያ ሀይል እኮ ጨርሰነዋል፣ ደምሰሰነዋል፣ ፖሊስ ስራ እየሰራን ነው ብለው እኮ ጠቅላይ ሚኒስትሩ አቡጅዋል። ለምንድን ነው አሁን ደግሞ የትግራይ ልዩ ሀይል እኛንም የማያጠቃን ከሆነ ትግራይን ለቀን እንወጣለን ብሎኛል የሚሉት የራሳቸው ጄኔራል ስዩም መቀሌ ላይ ያመኛል ገብቷል ሲሉ እኮ የኤርትራ መንግስት መግለጫ ሰጥቷል። ሁለት አቢስ እርምጃ መወሰድ አለበት ብሏል። በራሳቸው በኢትዮጵያ ጀነራሉ ነው። ስለዚህ የአሁን ደግሞ የሚሉን ያሉ ምንድን ነው፣ የኤርትራ ሰራዊት ኢትዮጵያ የምትባል ሀገር ራሷን መጠበቅ ስለማትችል ከአንድ ክልል ልዩ ኃይል የኢትዮጵያ መከላከያ ሰራዊት መዋጋት ካልቻለ፣ ሕግን ማስከበር ካልቻለ ኤርትራ የሚባል ሀገር መጥቶ ትግራይን ሊያስተዳድር ነው እስኮድ ያሉ ያሳፍራል፣ ያማል። ጀነራሉ እንዳሉት ይሄ ዝም ብሎ የልጆች ጨዋታ የሱዳኑ ጀነራል ሶስት ቀን ጠርነቱ ከመጀመሩ በፊት አዲስ አበባ ነበር። አሁን ይህንን የሰሜን እዝ የትግራይ ሀይል ስለመታ ነው ጦርነት የተጀመረው የሚለው፣ ከሶስት ቀን በፊት አዲስ አበባ መጥተው ድንበርህን ዝጋልኝ ብየዋለሁ። ምክንያቱም ምክንያቱ የትግራይ ሀይል እንዳይወጣ ወደ ሱዳን። ራሳቸው ለፓርላማኑ ያሉት ጠቅላይ ሚኒስትር። ስለዚህ ኢሳያስ አፈወርቂ ይወጣል፣ ከትግራይ ሰራዊቱም ይወጣል፣ ወዶም ይሁን ተገዶ ይወጣል። የትግራይ ህዝብ እንኳንስ የኤርትራን መንግስት ሊያስተዳድረው ቀርቶ ሌሎች የውጭ ሀይላትም አላስተዳድሩትም። ኢትዮጵያ የምትባል ሀገር ጦርነቱ በሙሉ ተደርጎባት የተከላከለችው የትግራይ መሬት። ኢሳያስ አፈወርቂ ትግራይን እያስተዳደረ ሊኖር አይችልም፣ ይወጣል። አሁን ለአሜሪካኖች የሚሆን መልስ ነው፣ ለማጭበርበር ነው። በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች መቼና እንዴት ከኢትዮጵያ ግዛት እንደሚወጡ በግልጽ ባያስቀምጡም ኤርትራ ወታደሮቿን ከትግራይ ለማስወጣት ተስማምታለች ሲሉ ትላንት ተናግረዋል። ኤርትራ ግን እስካሁን ባለው ጊዜ ስለ ጉዳዩ ያረጋገጠችው ነገር የለም። እኛም ከኤርትራ በኩል ለመስማት ያደረግነው ጥረት አልተሳካም አምባሳደር ፍስሐ አስገዶም በዚህ ላይ ያላቸውን አመለካከት እንዲገልጹልን ጠይቀናል እዚህ ላይ ሁለት ነገሮችን ላንሳ ከትግራይ የሚቃጣ ስጋት ማክሰኞ ዕለት ከነበረ ሐሙስ ዕለት በምን ተአምር ነው ኢትዮጵያ ከትግራይ የምትወጣ ምን አዲስ ነገር ስገ ሁለተኛው ደግሞ ራሷ ኤርትራ የኤርትራ መንግስት ኢሳያስ አፈወርቂ ትግራይ ውስጥ ገብቻለሁ አሁን ደግሞ ወጣለሁ ብሎ በአደባባይ ለዓለም ህብረተሰብ አላሳወቅ ይባስ ብሎ የጠቅላይ ሚኒስትር አብይ አህመድ መግለጫ ተከትሎ የወጣው የአስመራ መግለጫ በኤርትራ ውጭ ጉዳይ ሚኒስትር በኩል የወጣው የቆየውን ትብብር እናጠናክራለን፣ እንቀጥላለን የሚል ስለዚህ፣ አንደኛ ኤርትራ መውጣቷን በውል ማሳወቅ አለባት። ሁለተኛ ደግሞ መውጣቷን የሚከታተል ትግራይ ውስጥ የት ቦታ እንዳሉ የኤርትራ ወታደሮች የሚያጠና አይደንቲፋይ የሚያደርግ ኢንቨስቲጌት የሚያደርግ ተደባልቆ እንዳይቀር በመጨረሻ መውጣቱን የሚያረጋግጥ የዓለም አቀፍ ህብረተሰብ የሚያቋቁመው በተባበሩት መንግስታት ኃላፊነት የሚሰጠው አሰራር መዘርጋት አለበት። ኮሚሽን ሊሆን ይችላል፣ የፈለገው ሊሆን ይችላል። ወደ ነበሩበት ቦታ መመለሳቸውን የሚያረጋግጥ አሰራር እስከተቀመጠ ድረስ በምን ሂሳብ ነው ኢሳያስና አብይን ያሉትን ወስደን የምናምነው? አምስት ወር ሙሉ የዋሽተውን የለን። ስለዚህ በአንድ በኩል የዓለም ህብረተሰብ ያደረገውን ጫና እጅግ እናደንቃለን። ወደ ጠቅላይ ሚኒስትር አብይ አህመድ እንመለስ። በመጀመሪያ ወዳጅም ጠላትን ማወቅ ያለበት የኢትዮጵያ ህዝብና መንግስት፣ የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት፣ የኤርትራ ህዝብና መንግስት ወደ እሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው በችግር ጊዜ የእኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን እንክብካቤ የኢትዮጵያ ታሪክ አይረሳውም በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር የአምባሳደር ፍስሀ ምላሽ እንግዲህ እሳቸው የሚያወሩት ኢትዮጵያ ማን እንደሆነ እኔ አላቅም የትግራይ እናቶች የትግራይ ህዝብ ግን አሁን ያለው የኤርትራ መንግስት ሻዕቢያ የሚባለው የኤርትራ መንግስት እስከ ወዲያኛውም አይረሳውም እሳቸው የማይረሱበት ምክንያት አላቸው የኤርትራ ሰራዊት የእርሳቸው ዘብ ሆኖ በራሳቸው ዜጎች ላይ ግፍ እየፈጸመ ነው። ለእንደዚህ አይነት ሰራዊት እንዴት ባለውለታችን ነው ይላሉ። አንዲት ኢትዮጵያዊት ትግራዊትን አስር አስራ አምስት ወታደሮች ደፍረዋል። አለም እያሳቀቀው ቪዲዮ እንዳይታይ የተከላከለ ይህንን ያደረሰ መንግስትና ሰራዊት ለኢትዮጵያ ባለውለታ ነው። እንግዲህ እሳቸው እና እኔ የምንነጋገር ሁለት የተለያዩ ኢትዮጵያኖች። እሳቸው የእሳቸውን ወንበር ነው ኢትዮጵያ የሚሉት። እኔ ደግሞ የትግራይ ህዝብ ሽቆቃው ያለ እንዲያውም እስከ መጨረሻው ድረስ የኢሳያስ አፈወርቂ መንግስት እስካለ ድረስ የትግራይ ህዝብ አይረሳም። ባለውለታችን ነው የሚሉት ሁሉ ሴት የተደፈረ የሁሉ ቤተክርስቲያን መስጊድ የፈረሰው የእነዚህ ሁሉ ህጻናት አሁን እኮ እየገባ ነው የአለም አቀፍ ህብረተሰብ ያየዋል። ይህንን ባለውለታ ሳይሆን የትግራይ ህዝብ እምነትም አይረሳውም። ጠቅላይ ሚኒስትሩ በትግራይ ጥፋት ያሉት ስለመፈጸሙም ገልጸዋል። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ። ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሄድ ቆይቷል። በቅርቡ ሪፖርት ያወጣዊ ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል፣ ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዘራጆች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበት የአምባሳደር ፍስሀ አመለካከት ያለትም አንዱ ይህን ሰምቼዋለሁ። ምን እንዳሉ ልንገርሽ ሰሜን ሕዝብ በትግራይ ኃይሎች ጥቃት ደረሰበት አሉ። ወታደሮች እኮ ናቸው የሰሜን ሕዝብ በሳንጃ የይመቱ ይታኮሱ። ጥፋተኛውን አሳደው መዋጋት ይችላል። የትግራይ ኃይል ብመታቸው የትግራይ ኃይልን ለይተው መምታት አለባቸው። ይህ ግን ዓለም አቀፍ ወንጀል ነው። ሴትን መድፈር እና እንደ ጦርነት መሳሪያ መውሰድ ያስጠይቃቸዋል። ራሳቸው እኮ ማረጋገጫ ሰጡ። ወንድ ብቻ አይደለም የተደፈረችው ከሰውነት ውጭ ነው የተደረገችው፣ አለ። ነገ ጠዋት እኮ ኢንተርናሽናል ህግ ላይ ይቀርባል። የኤርትራ ወታደሮች፣ የኢትዮጵያ የአብይ መከላከያ ሰራዊት አባላት፣ የአማራ ምልሻ በትግራይ እናቶች መነኮሳት ሳይቀሩ ያደረሱት ክፍት ትንሽ እንኳን ትንሽ አልተሰማቸውም። እቺ የሰሜን እዝ ነች ጦርነቱን የጀመረችው የሚለው እሱም በጊዜው ፉርሽ ይሆናል። እሳቸው ናቸው የጀመሩ። ሰባት ጦር ሰራዊት ነበር ትግራይ ነው የከበበው። የኤርትራ ሰራዊት ወረዲ ገብቶ ነበረ። የትግራይ በህግ የተመረጠውን መንግስት ባለበት ሊዝ የነበረው የሰሜን ህዝብ ቀድመውታል። ይህ ደግሞ ጦርነቱ ተጀመረ ያስብለው። የአማራ የፖሊስ ኮሚሽን ኃላፊ ጦርነቱ ከመጀመሩ በፊት ሁመራ ላይ ትናቀናጅ ነበር ብሏል። ቅድም እንዳልኩሽ የሱዳኑ የወታደር ካውንስል መሪ ደግሞ ከሶስት ቀን በፊት አዲስ አበባ መጥቶ ድንበርህን ዝጋ ብለውኛል ጠቅላይ ሚኒስትሩ ብለዋል። ሌላው ያነሱት ነጥብ ደግሞ የሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሄድ ቆይተዋል እና በቅርቡ ሪፖርት ያወጣል ብዬ ተስፋ አደርጋለሁ ብለዋል ኢትዮጵያ ሰብአዊ መብት ኮሚሽነር ሪፖርት ያወጣላቸዋል እኛም ቸገረ ከእኛ ጋር ምንም ግንኙነት የለውም የኢትዮጵያ ሰብአዊ መብት ኮሚሽን አጣርቶ የኤርትራና የኢትዮጵያ መሪዎችን ይከሳል በፎሬን ጨዋታቸውን ይተውትና የዓለም አቀፍ ተቋማት ገብተው በትግራይ ላይ የደረሰውን ግፍ ለአንዴና ለመጨረሻ ጊዜ ሲያሳሩ ማጋ እንደሚቆም ያኔ እናያለ። በመጨረሻም ጠቅላይ ሚኒስትር አብይ ያነሱትን ነጥብ እንስማ። የእኔ እምነት ጦርነቱን እውነት አሸንፏል፣ ፕሮፓጋንዳውን እውነት ያሸንፈዋል። ችግር የለውም፣ የጊዜ ጉዳይ ነው። አካሄዱ ግን ቲፒኤልኤፍ በየተቋማቱ አምኒስቲ በሉት ዩኤን በሉት ምናምን በሉት ኤጀንሲ ላይ ያለ ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት ሰላሳ ዓመታት ሰግስጓል። የአሜሪካን መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው ጓደኞች አሏቸው ሀያ ዓመት ሰላሳ አመት ጓደኛ የሆኑባቸው ሰዎች አሉ ገንዘብ አላቸው ጓደኞች ናቸው ከስድስት ወር በፊት ሎቢ ቀጥረዋል ለምን የተዘረፈ ሀብት አላቸው ኢትዮጵያ እንደዛ ሀብት የላት አምባሳደር ፍስሀ አንደኛ የትግራይ መንግስት አንድም አንድም ሎቢ የለውም አቅም ቢኖረው ምንም አይደለም እኔ እስከማውቀው ድረስ የትግራይ መንግስት በሎቢ አይደለም የሚሰራው ሀያ አራት ሰዓት የሚሰሩ የሰዓት የሆኑ የተማሩ ሰላማዊ ሰርፍ የሚወጡ ሎቢ የሚያደርጉ ግፉን የሚያሳዩ የትግራይ ልጆችና የትግራይን ህዝብ ትግል የሚደግፉ ሌሎች ኢትዮጵያኖችን እየረዱት ነው የሚሰራው። ያ ጓደኞች አሉት። ሰ ለኮዝ የቆዩ የትግራይ መንግስት እንዳሁን ከዓለም እንዳይገናኝ ዘግተው ነው የትግራይን ህዝብ ለሶስት ወራ ጉሉ የጨፈቸው ትግራይ ውስጥ የሚደርሰው ያለው ግፍ በራሳቸው ደርሰውበት ነው አሁን የገቡት የሚዲያ አካላትስ እዛ ተከፍሏቸው ነው እውነቱን ግን እያወጡት ናቸው። ግን ፎር ዘ ሬከርድ እስከዚህ ሰዓት ድረስ የትግራይ መንግስት አንድም ጠበቃ አልቀጠረም። ቢቀጥር ምንም ችግር የለውም። አምባሳደር ሳስገዶም ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ አድማጮች ዝግጅታችን ይቀጥላል። ከነገ እሁድ መጋቢት 19 ጀምሮ አየር ላይ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርዝ እንዲሁም በ25 ሜትር ባንድ በ11610 ኪሎ ኸርዝ ታገኙናላችሁ። በምሽቱ ቅንብር ንጉሡ ታምሬ አብሮኛል። ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት እንሸጋገር። ምርጫ የሌለው አፋጣኝ የተግባር ለውጥ አዲስ አበባ ውስጥ ወደ ኮቪድ-19 የሕክምና ማዕከላት እየሄደ ያለው ሕክምና ፈላጊ ቁጥር ባለፉት ጥቂት ሳምንታት ብቻ በሦስት እጥፍ ማደጉ ተነግሯል። እየታየ ባለው አሳሳቢ ሁኔታ ውስጥ ሕብረተሰቡ እጅግ የከፋ ችግር ላይ ከመውደቁ በፊት አሁን ሊደረግ የሚገባውና የሚቻለው ጥንቃቄ የምርጫ ጉዳይ ያለ መሆኑን የሕክምና ባለሙያዎች አጽንኦት ሰጥተው እያሳሰቡ ነው የፖለቲካና የማህበረሰብ መሪዎችም አርአያነት ያለው ኃላፊነታቸውን ሊወጡ እንደሚገባ ይጎተጉታሉ አሉላ ከበደ ከአዲስ አበባ ዘጋቢያችን መለስካቸው አማሃ ጋር ያሰናዳውን የዚህን ተከታታይ ቅንብር የመጀመሪያ ክፍል ይዞ ቀርቧል አመሰግናለሁ ሰለሞን ገና ከአሁኑ የሆስፒታል አልጋዎች እየሞሉና ህሙማንን መቀበል ከማይችሉበት ደረጃ እየደረሱ ነው የኮሮና ቫይረስ በኢትዮጵያ መጠነ ሰፊ አካባቢዎችን እያዳረሰና በማህበረሰቡ ውስጥም በከፍተኛ ፍጥነት እየተሰራጨ ነው ይላል። በሳምንቱ መጀመሪያ የአዲስ አበባው የዩናይት ስቴትስ ኤምባሲ በሳምንቱ መጀመሪያ ይህንን አስመልክቶ በድረገጹ ባወጣው መግለጫ አዲስ አበባ ውስጥ የመንግስትና የግል ሆስፒታሎች ህሙማን ተኝተው የሚታከሙባቸው አልጋዎች መምላታቸውን ይፋ ያደረጉበትንም ይጠቅሳል። በተያያዘ ዜና በዩናይት ስቴትስ የሚገኘው ኢትዮጵያውያንና ትውልድ ኢትዮጵያውያን የሕክምና ባለሙያዎች ያቋቋሙት የኢትዮጵያ የጸረ ኮቪድ ዘመቻ አማካሪ ቡድን በኢትዮጵያ በቅርቡ እየታየ ያለውን የኦክሲጅን መስጫ መሳሪያዎች እጥረት የከሰተውን አሳሳቢ ሁኔታ መነሻ በማድረግ ሊረዱ የሚችሉ ህሙማንን ከከፋ አደጋ ለመታደግ የሚያግዙ አማራጮችን ለማፈላለግ መምከር ይዟል። የዚህን ሁኔታ ልዩ ልዩ ገጽታዎች የሚመለከተውን ተከታታይ ቅንብር ለምሽቱ ባልደረባ የመለስካቸው አማሃ አዲስ አበባ ላይ በስፍራዎቹ ተገኝቶ ያቀናበረውን በማስቀደም እንጀምራለን። በአዲስ አበባ ከተማ ቦሌ መንገድ ወይም አፍሪካ ጎዳናን ታኮ በተንጣለለው ሜዳ ላይ የተሰራው ሚሊኒየም አዳራሽ ከአንድ ዓመት በፊት የፌሽታ ዝግጅቶች፣ የሙዚቃ ድግስ፣ ታላላቅ አውደ ጥናት፣ ታላላቅ አውደ ርዕዮችና የመሳሰሉ ትዕይንቶች የሚካሄዱበት ነበረ። ዛሬ ግን ጭር ያለና የኮቪድ-19 ምርመራ የሚከናወንበት የኮቪድ-19 ጽኑ ህሙማን የሚያገግሙበት የአካል ሆነም ጨካኝ ሞት የሚጋፈጡበት ማዕከል ሆኗል። አዎ ከነስሙም ሚሌኒየም የኮቪድ-19 የሕክምና ማዕከል ተብሏል። በኢትዮጵያ የኮቪድ-19 ወረርሽኝ የመዛመት አዝማሚያ በጣም የሚያስደነግጥ መሆኑ በየዕለቱ ጤና ሚኒስቴር የሚያወጣው ዘገባ በበቂ ይናገራል። ቪኦኤ ለናሙና ያህል ይህ ማዕከል የሚያስተናግዳቸው ህሙማን ቁጥር እንዴት ይሆን የሚል ጥያቄ ለማዕከሉ ክሊኒካል ዳይሬክተር ዶክተር አቤል ሙረጃና ለነርሲንግ ዳይሬክተሯ ለሲስተር ንጋት ወልደ ሐዋርያት አቀረበላቸው። በአለፉት ሶስት አራት ወራት የነበሩትን ቁጥሮች ስንመለከት በተቋማችን ብቻ ጥር መጨረሻ የካቲት መጀመሪያ አካባቢ ከነበረው የታካሚዎች ቁጥር አንጻር በዚህ ሰሞን ያለን የታካሚዎች ብዛት በሶስት እጥፍ አካባቢ ጨምሯል። ከዚያም ባለፈ በጽኑ ማን ክፍል የሚታከሙ ወይም የጽኑ ማን ክፍል እርዳታ የሚያስፈልጋቸው ታካሚዎች ቁጥርም እጅግ በጣም እየጨመረ ይገኛል። እንደ ሀገርም በየእለቱ ከጤና ሚኒስቴር የሚሰጠንን ወይም የሚገለጸውን መረጃ ስንመለከት በየቀኑ የኮቪድ ሕመም የሚገኝባቸው የታካሚዎች ቁጥር በዛን ወቅት ቅድም በጠቀስኩት ወቅት ከነበረው አምስት መቶ እና ስድስት መቶ የማያልፍ ቁጥር አሁን ሺ ዘጠኝ መቶ ሺ ስምንት መቶ እስከ ሁለት ሺ ሀምሳ አምስትም የደረሰበት ጊዜ ነበረ። በኮቪድ ጋር ተያይዞ ሕይወታቸው ያለፉት ታካሚዎችንም ስንመለከት በቅርብ ቀናት እስካሁን ታይቶ በማይታወቅ ደረጃ በጤና ተቋም ተመርምረው የህልፈተ ሕይወታቸው ከኮቪድ ጋር የተያያዘ መሆኑ የታወቁ ታካሚዎች በቀን ሀያ ዘጠኝ ሰላሳ የሚሉ ቁጥሮችን ተመልክተናል። ይህ እንግዲህ ጤና ተቋም ላይ ብቻ ፖዚቲቭ መሆናቸው የታወቁ እንጂ በየቤቱ ኮቪድ መሆኑ ታውቆ ሞታቸው እንደ ኮቪድ ያልተመዘገበ ወይም ደግሞ ህመማቸው ኮቪድ ሆኖ ሳይመረመሩ ህይወታቸው ያለፉ ሰዎችን ሳያካትት ነው። ስለዚህ እስካሁን ኮቪድ ሀገራችን ከገባበት ጊዜ ጀምሮ ያለውን ስንመለከት ከፍተኛ የሆነ ቁጥር እያስተናገድንበት ያለበት ወቅት ነው። ባለሙያዎቹ በዚህ ወቅት አገልግሎት ሲሰጡ የሚያዩትን ስቃይና በህዝቡ ዘንድ የሚታየው ግድ የለሽነት ከግዴለሽነቱ ተከትሎ የመጣውን የታማሚ ቁጥር ማሻቀብ ሲመለከቱ የሚሰማቸውን ጭንቀት የማዕከሉ ነርሲንግ ዲሬክተር ሲስተር ንጋት ወላዋርያት ይገልጹታል። በሶስት እጥፍ መጨመሩ እጅግ በጣም ስጋታችን ሆኗል። ከሰው አለመጠንቀቅ ጋር ተያይዞ ማለት ነው እና ያንን እንዴት አድርጎ አስተምሮ መቀየር እንደሚቻል በጣም እያስፈራ ያለው ምክንያቱም መልእክት በየጊዜ ይተላለፋል በቴሌቪዥንም ከጤና ሚኒስቴርም የተለያዩ መልእክቶች ይተላለፋሉ። ሰው ከምንም አልቆጠረውም ማለት እንችላለን ካለው ቁጥር ጋር ስናመሳክረው ማለት ነው። እና በጣም የሚያስፈራ ሁኔታ ላይ ነው ያለ ነው። ለሁለቱም የህክምና ባለሙያዎች ይህን መዘናጋት ለመቀልበስ ምን ቢደረግ ይሻላል የሚል ጥያቄ አነሳውላቸው። ዶክተር አቤል ሙረጃ የጥንቃቄ እርምጃዎችን በተመለከተ ምንም አዲስ ነገር እንደሌለ ጠቁመው ትኩረት ሊሰጠው ይገባል ያሉትን ያስረዳሉ። ስብሰባ ያለባቸውን ሃይማኖታዊ፣ መንግስታዊ በዓላት ሊሆኑ ይችላሉ፣ ወይም ስብሰባዎች ሊሆኑ ይችላሉ። ሰዎች የሚሰበሰቡባቸውን ቦታዎች በተቻለ መጠን አለማዘውተር፣ እንደዚሁም ደግሞ ስንሰበሰብ ማህበራዊ ርቀታችንን በሚገባ መጠበቅ የሚሉትን ነገሮች አበክረን ልንተገብራቸው ይገባል። ምናልባት አንድ ነገር መናገር የምንፈልገው ዛሬ የደረስንበትን ይህንን ከፍተኛ ቁጥር አቮይድ ለማድረግ እድል ነበርን የዛሬ ወር፣ ሁለት ወር ይሄው ማስጠንቀቂያ፣ ይሄው ዜና፣ ይሄው ዘገባ በተለያየ ጊዜ ይሰራ ነበረ። ኮቪድ እየጨመረ ነው እንጠንቀቅ የሚለው ትላንትን ሳንጠነቀቅ ዛሬ እዚህ ደርሰናል። ነገ ደግሞ ከዚህ የባሰ ቀን እንዳይመጣ ዛሬ ብንጠነቀቅ መቀነስ እንችላለን። ስለዚህ ህብረተሰቡ አሁንም ከዚህ በፊት የነበረውን ጥንቃቄ አሁንም እንዲተገብር፣ አሁንም ባለው ጥንቃቄ እንዲቀጥል እመክራለሁ። ሲስተር ንጋት ግን የመሪዎች ሚና አንድ መልካም ውጤት ሊያስገኝ እንደሚችል እምነት አላቸው። ሁሌም ሰው የሚከተለው የሚያየው ነገር አለ። መዘናጋቱ እጅግ በጣም በዝቷል። መንግስትም ማስቆም የሚገባበትን ቦታ ማስቆም ቢችል ደስ ይለኛል። የመዝናኛ ቦታዎች እጅግ በጣም በጣም በተስፋፋ ሁኔታ ነው ያሉት። ሰርጉ እንደ ልብ እየተደረገ ነው። ስብሰባዎች እየተደረጉ ነው። እዛ ላይ በቴሌቪዥን እንኳን ስናይ እዚህ ስብሰባ ላይ ማስክ የማያደርጉ ሰዎችን እናያለን እና ከፍተኛ ኃላፊነት ያለባቸው ሰዎች አድርገው ሲያይ፣ ንብ መሪውን አይደል የሚከተለው። ስለዚህ ህዝብም መሪውን ነው አውራውን ይከተላል። ንብና መሪዎች ላይ ሊደርነን ሆነው የተቀመጡት ሰዎች ሮል ሞዴል መሆን አለባቸው። እነሱ ማስክ ሳያደርጉ እኛን ማስክ አድርጉ ብለው ያስጨንቁናል። ለፖለቲካቸው ነው እየተባለ ነው የሚወራው እና እሱን ነገር መቅረፍ መቻል አለብን። አሁን አርቲስቶች አይን የሚጣልባቸው ሰዎች አሉ መሪዎች አሉ፣ እና የፓርላማ ሰዎች አሉ፣ ትልልቅ ቦታ ላይ ያሉ ሰዎች አሉ። እነሱ በሚያ ባለው የስብሰባ አጋጣሚ ማስክ አድርገው መታየት መቻል አለባቸው። እነሱ ራሳቸውን ሲጠብቁ ካየ ህዝቡ መሆ ይሄ ነገር አለ ማለት ነው ይላል። ሌላው ምንድን ነው? አሁን በፊት እንደተጀመረ ፖሊስ ሁሉ ይደበደባል ማስክ ሳታደርግ ስትቀር እና እኛ እንግዲህ ማስተዋል ተሰጥቶናል ይመስለኛል፣ እንደ ሰው እንደ ባለ አእምሮ ማድረግ ያለብንን ነገር ራሳችን አስበን ማድረግ አለብን። ዱላ አያስፈልገን፣ ግን ከመሞት ደግሞ ዱላ ይሻላል ብዬ አስባለሁ። ፖሊስ መምታት ካለበትም መጥቶ ሰውን ያስተምር። መለስካቸውን ለጥንቅሮቹ አመሰግናለሁ። አድማጮች ቀደም ብዬ ያስተዋወቅኩት የዩናይት ስቴትሱ የኢትዮጵያ የጸረ ኮቪድ አማካሪ ቡድን የያዘውን ውጥንና በተለይም አስቸኳይ እርዳታው በተፈለገባቸው አጣዳፊ ሕመም አይነቶች ከተላላፊ በሽታዎች እና ከሳንባ በሽታ አማካሪ ሐኪሞች ጋር ያደረግናቸውን ምልልሶች በተከታታይ የምናቀርብ መሆኑን ከወዲሁ ለማስታወስ እንወዳለን። የተከበራችሁ አድማጮች የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ሶሎሞን አባተን እኛ ያስተናገድኋችሁ የዝግጅቱ አቀናባሪ ንጉሱ ታምሬ ነው። መልካሙን ሁሉ እንመኛለን። ከእኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 አሁንም በዓለም ዙሪያ እጅግ የከበደ ፈተና መሆኑን አይዘንጉ። እርስዎም ዘወትር አደጋ ላይ ነው። ሊያሳምሞ ሊገድሎ ይችላል። ከመጠንቀቅ አይቦዝኑ እባኮ የእጆቹን ንጽህና ይጠብቁ። ባኮ ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስኮን ዘወትርና በትክክል ይጠቀሙ። ማስኮ የሚያስፈልጎ አፍንጫውና አፎ ላይ እንዲሆን ነው። አፍንጫውም አፎም ላይ በጥንቃቄና በንጽህና ይጠብቁት። ላዩ ላይ ህይወቱ አለ። ሰላም፣ ጤና ይስጥልኝ። በደህና አደሩ።